የሀገር ቅርሶችን መጠበቅና መንከባከብ የመላ ህብረተሰቡ ኃላፊነት መሆን እንዳለበት አንድ የመንግስት ባለስልጣናት አስገንዝበዋል። ከላሊበላ ውቅር አብያተ ክርስቲያናት መካከል ሁለት አብያተ ክርስቲያናትን ለመጠገን የሚያግዝ የገንዘብ እርዳታም ከዩናይትድ ስቴትስ ኦፍ አሜሪካ መንግስት ተለግሷል ይለናል ዘገባውን የላከልን መለስካቸው አመሀ። ትናንት በኢትዮጵያ የቅርስ ጥናትና ጥበቃ ባለሥልጣን አዳራሽ ተጀምሮ የማያቋርጥ ጥበቃና የባህላዊ ቅርስ ክብካቤ ወይንም ሰስተነብል ኮንሰርቬ ኮንዘርቬሽን አንድ ካልቸራል ሄሪቴጅ ፕሪዘርቬሽን የሚል ርዕስ ነበረው። አውደ ጥናቱ ከመጀመሩ በፊት የቅርስ ጥናትና ጥበቃ ባለሥልጣን ዋና ዲሬክተር አቶ ዮናስ ደስታ ባደረጉት ገለጻ የአውደ ጥናቱን ዓላማ ግልጽ አድርገዋል። በተለይም በላሊበላ ከሚገኙ አብያተ ክርስቲያን የቤተ ገብርኤልና ቤተ ሩፋኤል ሊፈርሱ ተቃርበው የነበሩ መሆናቸውንና ለሁለት ዓመታት በተደረገው ጥረትና ከ20 ሚሊዮን ብር በላይ ወጪ ተደርጎባቸው የቀድሞ ገጽታቸውን መያዛቸውን አስታውሰዋል። የዚህ አውደ ጥናት አንዱ ዓላማም ከዚህ ተመክሮ ምን ትምህርት እንደተገኘ መመዘንና ይህን ተመክሮም በሀገር ደረጃ የሚሰፋበትን ብልሃት ማፈላለግ መሆኑን ጠቅሰዋል። አቶ ዮናስ ደስታ ለጋዜጠኞች በሰጡት ቃለም በአጽንኦት ያወሱት ቅርስን በመጠበቅና በመከባከብ ረገድ የሕዝቡን ወሳኝ ድርሻ ነው። በተለይም ልማትና የቅርስ ጥበቃ በእጅጉ መናበብ ያለባቸው አስተሳሰቦችና የስራ እንቅስቃሴዎች ናቸው ብለዋል። ልማታችን በጣም ጥሩ ቢሆንም ማደጋችን መለወጣችን ተፈጥሯዊና ነባራዊ ቢሆንም ለውጣችን ግን ትላንትናችንን እያጠፋ የሚሄድ ለውጥ አለመሆኑን ማረጋገጥ የማንም ከህብረተሰቡ ውጭ የማንም ሚና ሊሆን የሚችል አይመስለኝም። ስለዚህ እነዚህ ቅርሶች አካባቢ ላይ ከተሞች እየለሙ ነው ያሉት እያደጉ ነው ያሉት። ይሄ ገጽታ ከትላንትናችን ጋር የሚናበብ ዛሬና ነገ ነው እየሰራ ነው ያለነው ወይ የሚለውን ጥያቄ መጠየቅ የሁላችንም ፋንታ ይመስለኛል። ስለ ጋራ ታሪካችን ከሆነ በጋራ ነው ልንቆረቆር የሚገባው ብዬ አስባለሁ። እንዲሁ ለአንድ ተቋም ወርወረ ነው አንድ ተቋም የሚሰራው ስህተት ግን የሁላችንም ነው የሚሆነው። ስለዚህ ለአንድ ተቋም፣ ለአንድ አካል የሚወረወር ጉዳይ ሳይሆን የጋራ የሁላችንም ኃላፊነትን የመወጣት ብቃት የሚጠይቅ ይመስለኛል። አቶ ዮናስ የቅርስ ጥናትና ጥበቃ ባለስልጣንን ሚናም ለይተው አስገንዝበዋል። አንዱና ዋናው ተግባሩ ዜጎች ስለ ቅርሳቸው የባለቤትነት ስሜት እንዲያድርባቸውና ተቆርቋሪነታቸውን ማሳደግ እንደሆነ ያስረዳሉ ቅርሶቻችን ያሉበትን ሁኔታ ህዝቡ እንዲያካደረግን በቅርሶቹ የሚኮራ ህዝብ ለመፍትሄውም እንደገና ይሮጣል ስለዚህ ያን ማድረጉ ላይ የተለያዩ በፌዴራልም በክልልም ዛሬ እዚህ ተሳትፎ ያደረጉ አካላት ከቅርስ ጋር በተያያዘ በቀጥታም ተዘዋዋሪም የሚሰሩ ምሁራንም ተቋማትም እዚህ ጉዳይ ላይ በጣም ልንሰራ እንደሚገባን ነው ማንሳት የምፈልገው። ይሄን በማስተባበሩ ላይ የባለስልጣን መስሪያ ቤቱ ብዙ እየተሰሩ ያሉ ጥረቶች አሉ፣ ግን የበለጠ ብዙ ሊሰራ ይገባል። የተሰናዳ ወደ ጥናት ከመጀመሩ በፊት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ወርልድ ሞኒመንትስ ፈንድ ለተባለው ድርጅት የፈቀደውን የ500 ሺህ ዶላር ወይም ከ11 ሚሊዮን ብር በላይ የሆነ ገንዘብ በላሊበላል የሚገኙ አብያተ ክርስቲያን ጥገና እንዲውል ለማድረግ ከኢትዮጵያ የቅርስ ጥናትና ጥበቃ ባለስልጣን ጋራ የመግባቢያ ሰነድ ተፈራርመዋል። እነዚህ ቤተ ጎልጎታና ቤተ ሚካኤል የተሰኙ አብያተ ክርስቲያን ከአንድ ዓመት በፊት የጥገና ሥራቸው ተጠናቁ እንደሚገኙት የቤተ ገብርኤልና የቤተ ሩፋኤል አብያተ ክርስቲያን በእጅጉ የተጎዱ መሆናቸው ታውቋል። የተደረገውን የገንዘብ ልገሳ አስመልክቶ ያለውን ዓላማም አዲስ አበባ በሚገኘው የዩናይትድ ስቴትስ ኤምባሲ የባህል ጉዳዮች መኮንን ሊፒንግ ሎ እንደሚከተለው አብራርተዋል። የልገሳው ዋና ትኩረት ምርጥ ልምዶችን መለዋወጥ በወርልድ ሞኑመንት ፈንድ እና በቅርስ ጥናትና ጥበቃ ባለስልጣን አማካኝነት በላሊበላ አብያተ ክርስቲያን በተከናወኑ ስራዎች አማካኝነት የተገኘውን እውቀት ከማብራራት በዚህም አዲስ የጥበቃ ስራ ባለሙያዎችን ለማሰልጠን እንችላለን። ይህ ደግሞ እነዚህን እጅግ ከፍ ያሉ የባህል ስፍራዎችን ለወደፊት ለሚመጡ የኢትዮጵያ ትውልዶች ጠብቆ ለማቆየት ይረዳሉ። ዘ ዩ ኤስ አምባሳደር ፈንድ ፎር ካልቸራል ፕሪዘርቬሽን የዩናይትድ ስቴትስ አምባሳደሮች ፈንድ ለባህላዊ ክብካቤዎች ከአንድ መቶ በላይ በሆኑ የዓለም ሀገሮች ውስጥ ለሚገኙ ባህላዊ ስፍራዎች፣ ባህላዊ ዕቃዎችና ተዛማጅ ባህላዊና ልማዳዊ መገለጫዎች ድጋፍ እንደሚሰጥ የኤምባሲው ቻርጅ ዲ አፌር ፒተር ብሩመን በሥነ ሥርዓቱ ላይ ባደረጉት ንግግር ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ